ነጻነት ፍትህና ድምፅ ለተነፈገው የናይጄሪያ ማህበረሰብ የታፈነ ብሶቱን ለዓለም አቀፉ ማህበረሰብ ለማድረስ የ33 ዓመቷ የምርመራ ዘጋቢ ቴቦሬ በህይወቷ ጭምር ቶራርዳ ከፍተኛ ተግባር ማከናወኗ ለሽልማት እንዳበቃት ተገልጿል። በተለይም ማንነቷን ደብቃ በሚስጥር መረጃዎችን ለማነፍነፍ ቀንና በውድቅት ሌሊት ጭምር እንደ ጎርጎራዊ አቆጣጠር ከ2013 ዓ ምት ጀምሮ ከናይጄሪያ አቡጃና ሌጎስ እስከ አውሮፓ የተዘረጋውንና በሺዎች ለሚቆጠሩ ናይጄሪያውያን ወጣቶች ሞት፣ አካል ጉዳትና አስከፊ በሽታ ምክንያት የሆነውን በሀገሯ ምድር የሚፈጸመውን ድንበር ተሻጋሪ ህገወጥ የዝሙት ተዳዳሪ ሴቶችና የሰዎች ድለላ፣ ሽያጭና ዝውውር ሴክስ ትራፊኪንግ እንዲሁም የሰውነት አካል ኮንትሮባንድ፣ ህገወጥ ሽያጭ አስከፊ ወንጀሎችን በማስረጃ ለማጋለጥ ብዙ ውጣ ውረዶችን አይታለች። በአቅራቢያዋ የነበሩ ሴቶች ከሚደርስባቸው ጥቃት ለማምለጥ በአስከፊው ውድቅት ሌሊቶች ሲኳትኑም ሰውነቷ በፍርሃት እስኪርድ አብራማ ስናለች። ስቃይና መከራቸውን አብራኖራ ጣርና ሰቆቃቸውን ልታሰማ ከነሱ እኩል አያሌ ጥቃቶች ተጋልጣለች አንዳንዴም የለበሰችው ጨርቅ በደም አበላ እስኪ ጨቀይ ከመከራው ብዛት አቅሏን ስታ እስክትወድቅ የችግሩን ገፈት ቀማሾች ህመምና ሰቆቃ ተጋርታለች በአንድ ወቅት ያጋጠማት ሁለት በህገ ወጥ የሰውነት አካል ሽያጭ አዘዋዋሪዎች በጭካኔ ተበልተው መሬት የተጣሉ አካል አልባ ጭንቅላቶች አሳዛኝ የወንጀል ክስተትም ከህሊናዋ የሚፋቁ አለመሆናቸውን ትናገራለች ድንበር ተሻጋሪ አስከፊ ወንጀል ለማጋለጥ ያደረገችው ድካም ዓለም ለጉዳዩ ልዩ ትኩረት እንዲሰጠው የተስፋ ብርሃንን የፈነጠቀ ሆኗል። በዚህ ታሪክ የበርካታ ሰዎች ሕይወት ድኗል። አሁን ወደ አልጋ ሄጄ በሰላም መተኛ ትችላለሁ። የተጻፈው ኃይለ ቃላችን ችግሮችን በማስተጋባት ድምፅ ለሌላቸው መቆም አስችሎናል። የምርመራ ጋዜጠኝነት ለኔ አላማ ያለው ኑሮ ነው። የዶይቼ ቤሌ ዲ ደብልዩ ዋና ዳይሬክተር ፒተር ሊምቦርግ እንዳሉት የቴቦሬ ድፍረት የተሞላበት ዘገባ የዘንድሮውን የዶይቼ ቤሌ ሀሳብን በነጻነት የመግለጽ ሽልማት ሊያቀዳጃ ትችሏል in difficult environments to do their job. ሀሳቡን በነጻነት የመግለጽ ሽልማት በስራችን ውስጥ የግልጽነትን አስፈላጊነት በጉልህ የሚያሳይ ሲሆን በማህበረሰባችን ውስጥ ያለውን ችግር ነቅሶ ለማውጣት ያለንን ድፍረት ትጋትና ቁርጠኝነትም ያመለክታል። ሽልማቱ ቴቦሬን በስራዋ የበለጠ እንድትተጋና ደስታ እንዲሰማት ለደህንነቷም ይረዳል ብዬ አምናለው የቴቦሬ አቦሬ የሙያ ባልደረባ ጋናዊው የምርመራ ዘጋቢ አርሜያው አናስ ቶቤር ማናቸውንም ድንገተኛ መሰናክሎችና ሁኔ ታዎችን የመቋቋም ብቃቷ የጋዜጠኝነት ክህሎቷን ያሳያል ሲል ምስክርነቱን ለጆች ቤሌ ሰጥቷል። አንድ ሰው ታቦሬ የሄደችበትን ጠመዝማዛ መንገድና ውጣውረድ ሲያይ ስራዋን በመሃል ታቋርጣለች ብሎ ማሰቡ አይቀርም። ሆኖም የበለጠ ጠንክራ ሁሉም አስተሳሰብ ስህተት መሆኑን በተግባር አስመስክራለች። ካሳለፈችበት መከራ በፍጥነት አገግማ ወደ ጥንካሬዋ መመለሷ ትኩረትን የሚስብና የሚደነቅ ነው። remarkable and admirable. በተለያዩ ጊዜያት በተካሄዱ ጥናቶች ወደ ምዕራባውያን ሀገራት በሰዎች አዘዋዋሪዎች ከሚሰደዱ ስደተኞች መካከል ከአስሩ ስድስቱ ናይጄሪያውያን መሆናቸው ተረጋግጧል። ዓለም አቀፉ የስደተኞች ድርጅት ጥናት እንዳመለከተው በህገወጥ የሰዎች አዘዋዋሪዎች አማካኝነት ወደ አውሮፓ ከሚጓዙት የናይጄሪያ ሴቶች 80 በመቶ የሚሆኑት ለዝሙት ባርነት ሰለባ የተጋለጡ ናቸው። ከነዚህ መካከል ደግሞ የቴቦሬ ጓደኛ አንዷ ስትሆን አውሮፓ በእንግልት ከደረሰች በኋላ በኤች አይ ቪ ኤድስ ቫይረስ ጥቃቷን ትናገራለች ይህን ችግር ካስተዋለች በኋላ ነበር ቴቦሬ ከናይጄሪያ ወደ ጣሊያን ሲጓዙ የጥቃትና የጉዳት ሰለባ የሆኑ በሺዎች የሚቆጠሩ ናይጄሪያውያንን የህይወት ታሪክ ማጥናት የጀመረችው በጥናቱ ያጋጠማት አስከፊ ሰቆቃ ጭንቀትና የአእምሮ መታወክን ቢያስከትልባትም ያን ሁሉ በጽናት ተቋቁማና ማህበረሰቡ በሴቶች ላይ ያለውን የተዛባ አመለካከት ሰብራ የወገኖቿን መከራና እንግልት ለዓለም ይፋ አድርጋለች ለዶይቼ ቬለ ለተጠናቀረው ዘገባ እንዳልካቸው ፈቃደ ከፍራ Frankfurt